የኢትዮጵያ ፓርላማ የምርጫ ጊዜውን ለማራዘም ለቀረበው ጥያቄ የሕገ መንግሥት ትርጉም እንዲሰጠው ሲል በአብላጫ ድምፅ ወሰነ። ውሳኔው ሕገ መንግሥቱን የጣሰ ነው ሲሉ አንዳንድ የምክር ቤቱ አባላት ሲከራከሩ በተቃራኒው ሀሳባቸውን ይሰጡም ነበሩ። ከሕግ ምሁራን የተለየ አስተያየት ሰጡም አልጠፉም። አንዳንድ የፖለቲካ ፓርቲዎች ደግሞ ከሂደቱ ተገለናል ሲሉ አማረዋል። መለስካቸው አምሀ ዝርዝሩን ይዟል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባው በምክር ቤቱ የህግ ፍትህና ዴሞክራሲ ቋሚ ኮሚቴ ያቀረበውን ለስድስተኛው አገር አቀፍ ምርጫ መራዘም ጥያቄ ሕገ መንግሥታዊ ትርጉም ይሰጠው የሚለውን ሐሳብ በአብላጫ ድምፅ አጸደቀው። በዚህ 340 የምክር ቤቱ አባላት በተገኙበት ስብሰባ 25 አባላት ሲቃወሙ፣ 315ቱ ደግሞ ደግፈውታል። አባላቱ ከዚህ ውሳኔ ከመድረሳቸው በፊትም የተለያዩ አቋማቸውንም ብዙ ጊዜ በምክር ቤቱ ባልተለመደ የስሜት ሞቅታ ሲገልጹ ተስተውለዋል። የውሳኔ ሐሳቡን ከተቃወሙት መካከል አንዱ በሐሳቡ ላይ በቂ ውይይት እንዳልተካሄደ በመጠቆም ነበረ ማብራሪያቸውን የጀመሩት። የተለያዩ አቋም ያላቸው የፖለቲካ ፓርቲዎች፣ የሲቪል ማህበራት ለምንድን ነው ሰፋ ባለ መድረክ የሄሪንግ መድረክ ተመቻችተው አስተያየታቸው እንዲሰጥ ለምን እንዳልተደረገ ግልጽ ቢደረግ፣ ፌዴሬሽን ምክር ቤት ምርጫ ይራዘም አይራዘም ብሎ የመተርጎም ስልጣን የለውም። ኦልረዲ በአምስት ዓመት ቁልጭ ብሎ ተቀምጠዋል። ምርጫ የሚካሄደው በአምስት ዓመት ብቻ ብሎ ተቀምጠዋል። ስለዚህ ይህንን በምን አግባብ ነው ወደ ፌዴሬሽን የተመራው የሚለው ራሱ ከህገ መንግስት ጥሰት አንጻርም የሚታይ ነው። ሌላው ደግሞ የቋሚ ኮሚቴ ውሳኔ ሀሳብ ተገቢ አይደለም ሲሉ አሳስበዋል። አንድ ፓርቲ በተለይ የገዢው ፓርቲው አቅሙም አቋሙም የለውም። ይህን ለማድረግ ከሌሎች ፓርቲዎች ቁጭ ብሎ መደራደር መደራደሩ ደግሞ የመፍትሄ ሀሳብ ማምጣት ነው የሚገባው። በዛ አረኝነትና በዛ ፍሬሞክ ደግሞ በጋራ የሚመራበት ሁኔታ እንዲፈጠር የተወካጅ ይህ ምክር ቤት የተከበረው ምክር ቤት ቢወስን ተገቢ ነው የሚባል ለማለት ነው። ስለሆነ ቋሚ ኮሚቴው ያቀረበው ሀሳብ ተገቢ አይደለም። በተቃራኒው ደግሞ አሁን በሀገሪቱ አለ የሚሉትን ነባራዊ ሁኔታ በማብራራት ለቀረበው የውሳኔ ሀሳብ ድጋፋቸውን ሲገልጹ፣ ምክንያታዊ ማብራሪያ ነው ያሉትንም ሀሳብ ሰንዝረዋል። ሕገ መንግስቱ እኛ የነበረን ስልጣን ዘመን አልቋል። ነገር ግን አሁን አልቁኝ ውስጥ ገብተናል። ወረርሽ ምርጫ መርጫ ማካሄድ አይችልም ብሎ ያኖቻቦር ልናስጠቅምለት የሚገባው አካል ሊኖር ይገባል። ምርጫ ባልተካሄድበት ያንን ማስጠት ስለማንችል መፍትሄ ይፈለጋል። ህገ መንግስት ሳለ ይህን ጥያቄ እያቀረብን ነው እንጂ ክቡር አቶ ገብረእግዚአብሔር እንዳሉት የስልጣን ዘመናችንን ለማራዘም አይመስለኝም። ዘመኑ ለስልጣን የምንራቆትበት ዘመኑን ለእኛ ስልጣን የምንጨነቅበት ሳይሆን እኛ ራሳችን መኖር እንችላለን ወይ ብለን ስለ ራሳችን ማሰብ ያለብን ይመስለኛልና በዚህ አይነት መልኩ ብንረዳጠው ነው ለማለት ነው። አመሰግናለሁ። ቪኦኤ ዛሬ ለምክር ቤቱ የቀረበውን የውሳኔ ሀሳብ ለስብሰባው በአካል ያቀረቡትን የምክር ቤቱን የህግ ፍትሕና ዲሞክራሲ ቋሚ ኮሚቴ የፍትሕ ንዑስ ኮሚቴ ሰብሳቢ አቶ አበበ ጎዴቦን አናግሯቸው ነበረ። ይህን የውሳኔ ሀሳብ ለማቅረብ የተመሰረታችሁበት የህገ መንግስትም ሆነ ሌላ የህግ ድንጋጌ ምንድን ነው የሚል ጥያቄ የነበረ የሰነዘር ነው። አቶ አበበ ሰፋ አድርገው አብራርተዋል። በህገ መንግስቱ ማይቀፍ ውስጥ ለምሳሌ በህገ መንግስቱ አንቀጽ ሰማንያ ሶስት ላይ ህገ መንግስቱን ስለመተርጎም ይላል። ይሄ ምንም ማሻማ ነው። በዚህ ንዑስ አንቀጽ አንድ ላይ የህገ መንግስታዊ ክርክር ጉዳይ ሲነሳ በፌዴሬሽን ምክር ቤት ውሳኔ ያገኛል ይላል። ይህ ህገ መንግስታዊ መሰረት አለው። ይሄ ህገ መንግስታዊ መሰረት እንዳለ ወደ ጎን ተትቶ ነው አሁን ላይ ህገ መንግስታዊ መሰረት የለውም የሚባለው። ሌላው ደግሞ ይሄ እንደተጠበቀው ነው። አሁንም በአዋጅ ቁጥር ሰባት ዘጠና ስምንት ሁለት ሺ አምስት ላይ በተከበረው ምክር ቤት የህገ መንግስት ጉዳዮች አጣሪ ጉባኤ ማቋቋሚያ አዋጅ ውስጥ አንዱ ለስልጣንና ተግባር የተሰጠው በሰባት ዘጠና ስምንት ሁለት ሺ አምስት ላይ ምንድን ነው ምለው የህገ መንግስት ጉዳዮች አጣሪ ጉባኤ ህገ መንግስቱን እንዴት እንደሚተረጉም እና በምን መነሻ እንደሚያደርግ ይደነግጋል። እንደውም ቃል በቃል ባነብልህ መሰረታችን እሱ እንደሆነም መታሰብ ያለበት ነው። ህገ መንግስቱ ውጭ እንዳይደለን ምንድን ነው የሚለው፣ ህገ መንግስቱ ትርጉም ላይ ማንኛውም በፍርድ ቤት የማይታይ ጉዳይ ይላል። ማንኛውም በፍርድ ቤት የማይታይ ጉዳይ በፌዴራል የሚሆን በክልል ምክር ቤት አንድ ሶስተኛ በሆኑ አባላት ወይም አንድ ሶስተኛ በሆኑ አስፈጻሚ አካላት በክልልም በፌዴራልም ቀርቦ ህገ መንግስት ትርጉም ያቀርባል። ህገ መንግስት ትርጉም ይሰጣል ይላል። ለአጣሪ ጉባኤ የሰጣ ስልጣን ነው ይሄ። የፌዴሬሽን ምክር ቤት እንደተጠበቀ ሆኖ ማለት ነው። ስለዚህ በአንድም በሌላም ስንሄድ የህገ መንግስት ትርጉም ጥያቄ ማቅረባችን ህገ መንግስታዊና ህጋዊ መሰረት ያለው እንደሆነ ልታሰብ ይገባል ነው በዚህ ጉዳይ ላይ አስተያየታቸው እንዲሰጡን በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና አስተዳደር ጥናት ማዕከልን ዳይሬክተር ዶክተር ዘመላክ አይተነውን አናግረናቸዋል። እንደሳቸው ከሆነ ህገ መንግስቱ የፌዴሬሽን ምክር ቤትን የህገ መንግስት ተርጓሚ አድርጎ ስልጣን እንደሰጠው ጥርጣሬ የለውም። ይሁንና አሁን የተነሳው ጉዳይ ይሄ ብቻ አይደለም ይላሉ። አሁን የተባለው ግን የህገ መንግስቱን ትርጉም በተመለከተ አስተያየቱን ወይም ኦፒኒየኑን እንዲሰጥ ነው እየተጠየቀ ያለው። ህገ መንግስቱን እንዴት አንደርስታንድ ማድረግ እንዳለብን ኮንቴስቱድ የሆኑት ፕሮቪዥኖች ላይ ያለው ትርጓሜ ወይም አንደርስታንድ መምሰል አለበት የሚለው ኢሹ ላይ ነው ጥያቄ የቀረበለት። እንደዚህ አይነት ኦፒኒየን የመስጠት ስልጣን አለ ወይ ወይም ደግሞ ራሱ የህዝብ ተወካዮች ምክር ቤት እንደዚህ አይነት ጥያቄዎችን መጠየቅ ይችላል ለሚለው ጥያቄ ከህገ መንግስቱ አንጻር እንደዚህ አይነት የሚፈቅድም የፌዴሬሽን ምክር ቤትም እንደዚህ አይነት ትርጓሜ እንዲሰጥ ኦቶራይዝ የሚያደርግ ፕሮቪዥን የለም፣ እንደዛ ነው። ግን አክለውም ይህን ጨምረውበታል። ሁለት አዋጆች አሉ። አንደኛው የፌዴሬሽን ምክር ቤት አስተያየቶች አስተያየቶ ሲጠየቅ ስለ ህገ መንግስት ትርጓሜ መስጠትም አለመስጠትም መብቱ እንደሆነ ዲክላይን ማድረግ እንደሚችል ይገልጻል ሌላኛው ደግሞ የ እንዳልኩ የህገ መንግስት አጣሪ ኮሚሽን የተቋቋ የተቋቋመበት ሳይሆን አሰራሩን የሚደነግገው አዋጅ እንደዚሁ በክልልና በፌዴራል መንግስታት የ ህግ አውጪና ህግ ተርጓሚ አካላት የህገ መንግስት ይተርጎምልን ጥያቄ ሲመጣ በአስተያየት መልክ ማለት ነው፣ እነኛን ጥያቄዎች ማስተናገድ እንደሚችል ቶታል እና በነህ ላይ ተመርክዞ ይመስለኛል እንግዲህ የዛሬ ጠዋት የህዝብ ተወካዮች ምክር ቤት ያንን ጥያቄ ያቀረበው ለማለት ነው። ከዚህ በኋላ እንግዲህ የምንወስነው ውሳኔ ይሄን መሰረት አድርጎ ስለሆነ ህጋዊ ነው ማለት ይቻላል። ማለት ሙሉ ለሙሉ ህጋዊ መሰረት የለውም ማለት አይቻልም። ህገ መንግስታዊ ባይሆን እንኳን ህጋዊ መሰረት አለው። ህጋዊ መሰረት ካለው ደግሞ ያለ ጥርጥር ያንን ህገ መንግስት የማያጸረር ከሆነ ህገ መንግስታዊ መሆኑንም ጭምር ነው። ህገ መንግስቱ ምንድን ነው? ህገ መንግስትን ከመተርጎም አንጻር ለፌዴሬሽን ምክር ቤት የሰጠው ስልጣን እንትንን ኢምፕላይ እያደረገ ይመስላል የሆነ በሁለት ተከራካሪ ወገኖች መካከል የህገ መንግስት ትርጓሜ የሚያስፈልገው ክርክር መኖሩን ኢምፕላይ እያደረገ ይመስላል። ስለ ኦፒኒ አይከለክልም፣ ማድረግ አይችልም፣ አይከለክልም። እስካልከለከለ ነገር በፊት ስልጣን ነው መብት ነው ተብሎ ሊወሰድ ይችላል። አይከለክልም። ነገር ግን ግን ደግሞ ኤክስፕረስሊ በግልጽ ደግሞ ኦተራይዝ ያደረገው ሷና ትንሽ ጥርጣሬ ፈጠሮች። ከዛ ውጭ ግን ሌላ ችግር የለውም። በሌላ በኩል ደግሞ መላው የኢትዮጵያ አንድነት ፓርቲ፣ የኢትዮጵያ ፓርቲዎች የጋራ ምክር ቤትና ሌሎችም ከዚህ ሂደት ገዢ ፓርቲና የተለያዩ የመንግስት አካላት እንዳገለሏቸው መግለጫዎች አወጥተዋል። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አመሃ፣ ለዘገባ ለዘገባው አመሰግናለሁ። የህወሀት ስራ አስፈጻሚ ኮሚቴ በሀገር አቀፍ ደረጃ ምርጫ የማይካሄድ ከሆነ በትግራይ ምርጫ ለማካሄድ ዝግጅቶች እንዲደረጉ ሲል ውሳኔ አስተላለፈ። ኮሚቴው ይህን የወሰነው ከሚያዚያ 23 እስከ ሚያዚያ 25 ቀን 2012 ዓ ም ያደረገውን ስብሰባ ተከትሎ በትላንትናው ዕለት ባወጣው መግለጫ አገሪቱን ከችግር ለማውጣት ያለውን መድረክ እንዲዘጋጅም ጠይቋል። በጉዳዩ ላይ የብልጽግና ፓርቲ በሰጠው መልስ ምርጫ በክልል ደረጃ ማካሄድ ኢ ህገ መንግስታዊ ነው ብሏል። የምርጫ ቦርድ በበኩሉ በኢትዮጵያ በማንኛውም አካባቢ የሚካሄድ ምርጫ የመምራትና የማስፈጸም ስልጣን ያለው ቦርዱ ብቻ መሆኑን አስታውቋል። ሙሉጌታ አስፋሀ ዝርዝሩን ይዘዋል። የህዝባዊ ወያነ ሐርነት ትግራይ ስራ አስፈጻሚ ኮሚቴ ለሶስት ቀናት ባካሄደው ስብሰባ ክልላዊና ሀገራዊ ጉዳዮች ላይ ትኩረት በማድረግ እንደ ተወያየ ባወጣው መግለጫ አስታውቀዋል። ብልጽግና ፓርቲ እያካሄደው ያለው ህገ መንግስታዊ ስርዓት የማፍረስ ዘመቻ የመጨረሻ ደረጃ ላይ ደርሷል ብሏል መግለጫው። ይህንንም ጉዳይ በስብሰባው ከፍተኛ ትኩረት ተሰጥቶታል ብሏል። ኮሚቴው በመግለጫው በአሁኑ ጊዜ የፌዴራል መንግስት ምርጫ ለማራዘም እያደረገው ያለው ማካሄድ አልቀበለውም በማለት አስታውቋል። የብልጽግና ፓርቲ ከመጀመሪያውንም ምርጫ ለማካሄድ ፍላጎት እንዳልነበረውና የኮሮና ቫይረስ እንደ መልካም አጋጣሚ በመውሰድ በአንድ አምባገነናዊ የሚመራ ስርዓት ለመትከልና ከህገ መንግስት ውጭ የስልጣን እድሜው ለማስቀጠል አጠናክሮ ቀጥሏል ሲል ሕወሓት በመግለጫው ከሷል። በቅርብ ቀናት በምርጫ ጉዳይ የመፍትሄ ሀሳብ ለማቅረብ ተብሎ በፌዴራል መንግስት አዘጋጅነት የተካሄደው ውይይት በቂ ዝግጅት ያልተካሄደለት፣ ግልጽነትም ያልነበረው ነው ብለዋል። መድረኩ የሀገሪቱ ጠቅላይ ሚኒስትር ከህግ ውጭ በስልጣን እንዲቆይ ያለውን ግልጽ ፍላጎት ያሳየበት ነው ሲልም ኮሚቴው ገልጿል። የስራ አስፈጻሚው መግለጫ የሀገሪቱ ህገ መንግስታዊ ስርዓት በሚፈቅደው የፖለቲካዊ ፓርቲዎች በባለቤትነት መንፈስ የሚሳተፉበት መድረክ በማዘጋጀት ምርጫ ለማካሄድ የሚያስችል ሀገራዊ መድረክ እንዲካሄድ ጥሪ አቅርበዋል። በኢፌድሪ ህገ መንግስት መሰረትና ኮሮና ቫይረስ ወረርሽኝ ግምት ውስጥ ያስገባ ምርጫ በሰዓቱ እንዲካሄድ ህወሀት ጠይቋል። ይህ ካልሆነ ግን በክልል ደረጃ ምርጫ በሰዓቱ ለማካሄድ ዝግጅቶች እንዲደረጉ ወስኗል። ህወሀት በመግለጫው ለትግራይ ህዝብና ለህዝቡ የራስን እድል በራስ የመወሰን መብት ሙሉ እውቅና ከሚሰጡ የፖለቲካ ኃይሎች ጋር በመሆን ክልላዊ ምርጫ ጨምሮ ህዝብ ከህውከት የማዳን ስራ እንዲፈጸም ተወስኗል ሲል ገልጿል። ሂደቱ የኮሮና ወረርሽኝ በመከላከልና ተቀባይነት ባለው ህገ መንግስታዊ መርህ ሊፈጸም ይገባል ብሏል። ብልጽግና ፓርቲ ከመስከረም 25 2013 በኋላ በስልጣን ላይ ሊያቆየው የሚችል አንዳችም ጠባብ እድል የለም ያለው ህወሀት በአሁኑ ጊዜ እየተደረገ ያለው ህገ መንግስታዊ ስርዓት በማፍረስ በስልጣን የመቆየት ተግባር ነው በማለት ገልጿል። በጉዳዩ ላይ ምላሽ የጠየቅናቸው የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሎ አብዲ ምርጫ በሰዓቱ ለማካሄድ ፓርቲያቸው አቋም ይዞ እየሰራ መቆየቱ ተናግረው የምርጫ ቦርድ እንደ አዲስ በማደራጀት አስፈላጊ ዝግጅት ሲካሄድ ቆይቷል ብለዋል። የምርጫ ዝግጅት እየተካሄደ በነበረበት ጊዜ የኮሮና ቫይረስ ወረርሽኝ በመከሰቱ ምርጫ ለማካሄድ አስቸጋሪ ሆኗል ሲሉ ተናግረዋል። በዚህም ከፖለቲካው ስልጣን ይልቅ የህዝብ ደህንነት ትኩረት ሊደረግለት ስለሚገባ ወረርሽ ለመከላከል እየተሰራ ነው ብለዋል። ምርጫውም ህገ መንግስታዊ መንገድ ተከትሎ ለማራዘም እየተሰራ ነው ብለዋል። ህጋዊ አካሄዱን ተከትሎ በተለይ ከመስከረም በኋላ ምርጫው ስለማይካሄድ ያለው መንግስት ምን ይሆናል የምለውን ክፍተት ለመሙላት ስላሉት ክፍተቶች ህገ መንግስታዊ መፍትሄ ለማግኘት የሚመለከቱ አካል አማራጮችንም አቅርቧል። አማራጮችም ከምንመለከታቸው አካል አቀርቦ ውሳኔ ህገ መንግስታዊ ውሳኔ ያገኛለው ዜን ተስፋ እናደርጋለን። አምባገነናዊ ስርዓት ለመገንባት እየተሰራ ነው ለሚለው ክስ አቶ አወሉ መልስ ይሰጡ፣ ውሳኔዎች የሚመለከታቸው አካላት ባሳተፈ መልኩ በዲሞክራሲያዊ ውይይት ነው እየተወሰኑ ያሉት፣ ሂደቱም ህጋዊ ነው በማለት እሱን አልተቀበሉትም። ምርጫ በክልል ደረጃ ማካሄድ ህጋዊ ተቀባይነት የለውም ብለዋል። ምርጫ እናካሄዳለን የሚሉ ነገር በፍጹም ተቀባይነት የሌለው ነው፣ ሊያደርጉ አይችሉም። ሁለተኛ ምርጫን ማካሄድ የምርጫ ቦርድ ነው። ምርጫ ቦርድ ደግሞ ማካሄድ አልችልም ህዝብ መሰብሰባችንን፣ መሰልጠናችንን፣ ማደራጀታችንን የሚል አቅጣጫ ተቀምጧል። ከሁሉም የፖለቲካ ፓርቲዎች የተሳተፉበት ሀገር የማዳን መድረክ መዘጋጀት አለበት ተብሎ ለተነሳው ሀሳብ ደግሞ አቶ አወሉ ምላሽ ሲሰጡም መንግስት እስካሁን ከፖለቲካ ፓርቲዎች ጋር ውይይት ሲያካሄድ ቆይቷል። አሁንም የተሻለ ሀሳብ አለኝ የሚል ህገ መንግስታዊ መሰረት ያለው ካለ በራችን ክፍት ነው ብለዋል። የምርጫ ቦርድ የህዝብ ግንኙነት አማካሪ ወይዘሪት ሶሊያና ሽመልስ በበኩላቸው ከህወሀት ይሁን ከትግራይ መንግስት በክልሉ ምርጫ እንዲካሄድ ያስገቡት ጥያቄ የለም ብለዋል። በኢትዮጵያ በማንኛውም የአስተዳደር እርከን የሚካሄድ ምርጫ የሚያዘጋጀው የምርጫ ቦርድ ነው ብለዋል። ምርጫ ቦርድ የ2012 ምርጫ ለማካሄድ አስፈላጊ ዝግጅት እያደረገ እንደነበረ ገልጸው በኮሮና ወረርሽኝ ምክንያት ግን ምርጫው በሰአቱ ማካሄድ እንዳልተቻለ ገልጸዋል። የትግራይ ክልል መንግስት በተለየ ሁኔታና ጊዜ ምርጫ እንዲካሄድ እፈልጋለሁ የሚል ከሆነ ለቦርዱ ጥያቄ ማቅረብ ይችላል በማለት ተናግረዋል። የሚያደርገው ብሔራዊ ምርጫ የምንለው የዋናውን የፌዴራል መቀመጫና የክልል መቀመጫዎችን የሚያካትት ነው። ማሟያ ምርጫና አካባቢ ምርጫ የቦርዱ ማንዴቶች ናቸው። ህዝበ ውሳኔ የቦርዱ ነው። ከዚ በተጨማሪ ደግሞ በቀበሌ ደረጃ የሚካሄዱ ሎካል ኢሌክሽን የምንለው አካባቢ ምርጫ የምንለውም ሳይቀር በቦርዱ በሚከናወነው እስከዛሬ ድረስና ስለዚህ ብዙ አከራካሪ አይደለም። በህግን በግልጽ የተቀመጠ ነገር ነው እና የቦርዱ ኃላፊነት ነው። በክልሉ በኩል የቦርዱ ኃላፊነት ሳይሆን ቀርቶ በእኛ በክልል ብቻ በክልል ኃላፊነት ደረጃ እናከናውነዋለን ተብሎ የታሰበ ከሆነ የክልሉ መንግስት ጥያቄ ካቀረበስ የሚስተናገድ ይሆናል ወይ ብለን ጠይቀናቸው፣ ጥያቄው ከቀረበ በኋላ የሚታይ ይሆናል ብለዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም። ከዚሁ ርዕስ ጋር ተያይዘው አድማጮች ሰሞኑን በጠቅላይ ሚኒስትር ጽህፈት ቤት በተካሄደው ውይይት የፌዴራል መንግስቱ ምርጫ በጊዜው እንዲደረግ ጠንከር ያለ አቋም አላራመደም በሚል ከህወሀት የስራ አስፈጻሚ ኮሚቴ አባል ዶክተር አዲስ አለም ቤለማ የቀረበ አስተያየት ነበር። ለዚህ አስተያየት ምላሽ የሰጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መረጃው የተሳሳተ መሆኑን ተናግረዋል። አሁን ያለው መንግስት ህወሀት ከነበረበት መንግስት የተለየና የዲሞክራሲያዊ ምህዳሩን ያሰፋ መሆኑን በመግለጽ ነው የጀመሩት። ዶክተር አዲስ አለም ያነሱት ከምርጫ ጋር ተያይዞ መንግስት ጠንከር ያለ አቋም ሲያራምድ አልነበረም ላሉት፣ ያው እንደሚገነዘቡት አሁን ያለው መንግስት እርስዎ እንደነበሩበት አይነት መንግስት ሁሉ ነገር የሚወስን አይደለም። የምርጫ ጉዳይ ብቻዬን ነው የምወስነው የሚል መንግስት አይደለም። በምርጫ ቦርድ አማካኝነት በተሰበሰበ የተቋዋሚ ፓርቲዎች ህብረት ውስጥ አቋሙ ምን እንደሆነ እናንተ ሁላችሁ ባላችሁበት ገልጿል። ምርጫው መካሄድ አለበት የሚል አቋም ነበረው። ቀደም ሲል ብልጽግና ከመፈጠሩ በፊት ኢህአዴግ እያለን ለስራ አስፈጻሚ ሰነድ ሰንዶ ምርጫው ህጉን ተከትሎ በጊዜው መካሄድ አለበት በሚለው ውይይታችን እርስዎም ነበሩበት፣ በጋራ ያየነው ጉዳይ ነው ምርጫው አይደረግ የሚል እምነትም ፍላጎትም የለውም ምርጫ ቦርድንም ያገዘው በዛ መንገድ አይደለም ፓርላማ ላይ በሚዲያ በእኛ ስብስብ ያነሳ ነው ቢደረግ ይሻላል የሚል አሁን የመጣው ፈታኝ ሁኔታ ግን ያን ለማድረግ የሚያስችል አይደለም ስለዚህ ህግ የሚሠራውን ይሠራል ግን እኛ ቢያንስ ከሚፎካከሩን ኃይሎች እና የፖለቲካ ሰዎች ጋር መወያየት ይሻላል በሚል ነው ጉዳዩ ወደዚህ ያመጣ ነው እና መንግስት ከመጀመሪያውኑ አቋሙ የተለሳለሰ ነበር የሚለው ብዙም ተቀባይነት አይኖረውም። ሁለተኛ ተሳትፎ ላሉትም ያው እርስዎም እንደሚገነዘቡት ይህም በኢትዮጵያ የፖለቲካ ታሪክ የመጀመሪያው ነው። ዶክተር አረጋዊ፣ ዶክተር ብርሃኑ ነጋ፣ አቶ ዳውድ ኢብሳ እና ኦቦ ሌንጮ ለታን አስቀምጦ መንግስት መወያየት በእኛ እድሜ የተለመደ አይደለም። ግማሹን ከአውሮፓ ግማሹን ከኤርትራ ባለዋል ከሃዲ የተባሉ አሉ። ለኢትዮጵያ ፖለቲካ አትበጅም እስር ቤት ቆይ የተባሉ ሰዎች አሉ። ይሄን አድርጎ አያውቅም ኢህአደግና ብልጽግና። አዲስ ያመጣው ነገር ብዙ መስራት የሚጠበቅበት እንኳን ቢሆን ጀነራል ከማል ገልጮም ሀሳብ አለው፣ ቦሌንጮም ሀሳብ አለው፣ ዶክተር አረጋዊም ሀሳብ አለው በመመካከር ነው ሀገር የሚገነባው እንጂ ግማሹን አስረን ግማሹ እንዲሰደድ አድርገን ዲሞክራሲ ልንገነባ አንችልም የሚል አቋም አለው። ይሄ ግልጽ ልዩነት ህዝቡ በቀላሉ የሚገነዘበው ይመስለኛል። ብልጽግና ፓርቲና የፌዴራል መንግስት ለውይይት ዝግጁ መሆናቸውን የገለጹት ጠቅላይ ሚኒስትሩ፣ በቅድሚያ ግን ህወሓት በሚያስተዳድረው ክልል ውስጥ የሚያካሄደውን አፈና ማቆምና ዲሞክራሲን እዚያው መለማመድ አለበት ብለዋል። ከእርስዎ አንፃር ከሰው ድርጊት አንጻር ምናልባት ለፌዴራል መንግስት እና ከብልጽግና ጋር መነጋገር መወያየት መፈታት አለበት ትክክል አይደለም የምትሉት ነገር ካለ ብልጽግና ለመወያየት ዝግጁ ነው። ውስጡን ለመፈተሽ ችግር ካለ ለማረም ዝግጁ ነው። በዚሁ አጋጣሚ እርስዎን እና ድርጊቶን አደራ ማለት የምንፈልገው እናንተ በምትመሩት ክልል የሚፎካከሩ ፓርቲዎች ወጥተው መግባት ባለመቻል በተደጋጋሚ ክስ ያቀርባሉ። ዴሞክራሲን እዛው ተለማምዳችሁ እዛው አድርጋችሁ እኛም ከእናንተ ትምህርት እንድንወስድ ብታረጉን መልካም ነው። እዛ ያለውን ብትፈቱ። በእኛ በኩል ግን መታየት የሚገባው ጉዳይ ካለ እንደ ማንኛውም ሕጋዊ ድርጅት ከእናንተ ጋር ለመነጋገር ችግር ለመፍታት ካጠፋንም ለመታረም ዝግጆች ነው። በውይይት በሚፈታ ማንኛውም ነገር ዝግጆች ነው። እዛ እያፈን እዚህ እንወያይ ግን አይሰራም። ዴሞክራሲ ደብል ስታንዳርድ አይደለም። ይህንን በእርስ በኩል በድርጅታችሁ ብታዩት በእኛ በኩል የምታቀርቡት ነገር ካለም በግልጥ ለመነጋገር ከፈለጋችሁ በሚዲያ ከፈለጋችሁ በስውር ለመወያየት ዝግጁንን። ከእኛም ውጭ ካሉ ፓርቲዎች ጋር ብትነጋገሩበት ጥሩ ነው፣ ብትወያዩበት ጥሩ ነው። ሁልጊዜ እያፈን መሄድ እንደማንችል ከታሪክ መማር ያስፈልጋል።